ሳይንስና ቴክኖሎጂ የስነ ምግብ ሳይንስ ተመራማሪዎች እንደሚሉት በአለም ላይ በአሁኑ ወቅት ባህር ውስጥ የሚገኙ ምግቦች ወይም ሲፉድስ ለጤና ተስማሚ በሆነው የንጥረ ነገር ይዘታቸው ተፈላጊነታቸው እያደገ መጥቷል ከዚህ በተጨማሪ ለመድኃኒት ቅመማና ለተጨማሪ አልሚ ምግብነትም ይውላሉ ከነዚህም መካከል በአልሚ ምግብ ይዘቱ ከፍተኛ መሆኑ የሚነገርለት ውሃ ውስጥ የሚገኘውና በተለምዶ ይህ አረንጓዴ የምንለው አልጌ ወይም ስፓይሮሊና አንዱ ነው። ከቅርብ ጊዜ ወዲህ ከፍተኛ ትኩረትና ሰፊ ጥናቶች እየተደረገበት የሚገኘው ስፓይሮሊና ወደ ሰማያዊ የሚያደላ አረንጓዴ ቀለም ያለው የአልጌ አይነት ሲሆን ለገበያ የሚቀርበው በቤተ ሙከራ ቁጥጥር በሚደረግበት አካባቢ በማሳደግ ነው። በአዲስ አበባ ዩኒቨርሲቲ የተፈጥሮ ሳይንስ ትምህርት ክፍል ከፍተኛ ተመራማሪ የሆኑት ዶክተር ሀብቴ ጀቤሳ በዚህ ዙሪያ ሰፊ ምርምር አድርገዋል። እሳቸው እንደሚሉት ስፓይሮሊና በፕሮቲን በቫይታሚን እና በማዕድን የበለጸገ ነው። አልጌዎች ያው በኢትዮጵያ ውስጥ ይታወቃሉ፣ ግን በኢትዮጵያ በጥሩ ስም አይታወቅም። ዘፍጥ ምናምን ይላሉ እና በውሃ ላይ የሚንሳፈፉ እና በውሃ ውስጥም የሚያድጉ አረንጓዴ ውሃ ቅላሚ ብሎ ነው ትምህርት ቤት የሚያስተምሩት። ውሃ ቅላሚ ማለት ውሃ ቀለም የሚሰጡ የውሃ ውስጥ ፍጥረታት ማለት ነው እና ብዙ ናቸው። የሰው ልጅ አጠናቸው እስካሁን አምሳ ሺህ ብቸኛ ዝርያ ብቻ ነው ስፓሮሊ ዲዛይና ግን ለየት የሚያደርጋት አንደኛ በከፍተኛ ደረጃ አንድ ሴል ውስጥ ሁሉንም ምግብ በሚባል መልኩ አላት። ከስልሳ ሰባት እስከ ሰባ በመቶ ፕሮቲን አላት። ሌሎቹም ካርቦሃይድሬት፣ ፋት፣ ፕሮቲን፣ ቫይታሚን እና ሚነራል አላት። የተሟላች ምግብ እንደሆነች ነው እና ዛሬ አርባ አመት አካባቢ ከዛ በፊትም ነው እና ወደ ኢንዱስትሪ የገባችው በአሜሪካ፣ በአውሮፓ፣ በሳውዝ ኢስት ኤዥያ፣ በአውስትራሊያ፣ በጃፓን፣ በብዙ ሀገሮች አሁን ከፍተኛ የሆነ በሺ ሄክታሮች ላይ እስከ ማምረት ደረጃ የተደረሰበት ሁኔታ ነው እና ሰዎች አውቋታል። ከዚህ ቀደም በአሜሪካን ሀገር በዚህ ኢንዱስትሪ ውስጥ ሲሰሩ መቆየታቸውን የገለጹት ዶክተር ሀብቴ በዚህ ወቅትም ስፓይሮሊና በርካታ ጠቀሜታዎች እንዳሉት በተግባር አይተዋል። ይህንን ጠቀሜታውን ወደ ኢትዮጵያ ለማምጣትም ከሌሎች የሙያ አጋሮቻቸው ጋር በመሆን ስፓይሮሊና በኢትዮጵያ ስለሚመረትበት ሁኔታ ጥናት ሲያደርጉ ቆይተዋል። የጥናታቸው ፍሬ ፈርቶም በኢኖቬሽንና ቴክኖሎጂ ሚኒስቴር የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ከኦሮሚያ ግብርና ምርምር ኢንስቲትዩት ጋር በመተባበር በኢትዮጵያ የመጀመሪያ የሆነውን የማይክሮ አልጌ ወይም ስፓይሮሊና የምርምርና የማምረቻ ማዕከል በቅርቡ ተመርቋል። ይህ የምርምር ማዕከል ለሶስት አመታት ጥናት ሲደረግበት የቆየ ሲሆን በቅርቡ ግንባታው ተጠናቆ በአዳሜ ቱሎ የግብርና ተቋም ለአገልግሎት ክፍት መደረጉን ዶክተር ሀብት ያስረዳሉ። በዚህም ኢትዮጵያ ለስፓይሮሊና ምርት ተስማሚ ሀገር መሆኗን ማረጋገጥ ተችሏል። ላቦራቶሪ ማቋቋም ነበረብንና፣ ያለ ያለሱ ላቦራቶሪ ወደ ፊልድ መውጣት ስለማይቻል በዛ በባዮና ኢመርጂንግ ቴክኖሎጂ አንድ ብሔራዊ የማይክሮ አልጌ የምርምር ላቦራቶሪ ዘመናዊ የሆነው አቋቋም። በዛ ውስጥ ዘር ለማምረት ቻል ካመረትን በኋላ ብዙ ማምረት እንደሚቻል አወቅን። ከዛ ወደ ፊልድ ብንወጣስ ብለን ድሮም በፕሮፖዛሉ ውስጥ ነበረ። ስለዚህ በስምጥ ሸለቆ ውስጥ ነበር መሰራት የነበረበት። ምክንያቱም ስፓሮሊና በተፈጥሮዋም የስምጥ ሸለቆ አገር በቀል እጽ ነች እና እዛ ነው ያ መስራት የነበረብን። ከዛ ወደ ብዙ ቦታዎችን አሰብን። ከዛ ወደ መንግስት ግቢ የሆነው የአዳሚት ሁሉ የኦሮሚያ ግብርና ምርም ኢንስቲትዩት ውስጥ እንዲሰራ ተወሰነ። እነሱም እሺ ያሉ፣ እዛ ወደ አንድ ሺ ሁለት መቶ ካሬ መሬት ሰጡን። በዛ ግቢ ውስጥ ነው እንግዲህ ኦፕን ፖንድ በኢትዮጵያ ለመጀመሪያ ጊዜ የሆነው እና ይሄንን በዛ ውስጥ ነው የጀመር ነው በዛ ውስጥ አንድ ሁለት ዓመት ሰራ ለማምረት እንደሚቻል ተስማሚ እንደሆነ በዛም ለማወቅ ተቻለ። በጣም ቆንጆ ሆኖ ምርቱ ስለተገኘ ሰርፕራይዝ ሊሆን ኦፕን ፖንድ ተሞክሮ አያውቅም እና በዛ ላይ ነው ዛ የተመረቀው ማለት ነው። ስፓሮሊና የያዙ ታላላቅ ሀይቆች በመካከለኛው አፍሪካ በቻድ እና በኒጀር ሐይቆች እንዲሁም በምስራቅ አፍሪካ ሰምጥ ሸለቆ ይገኛሉ። በኢትዮጵያ ና በኬንያ ሀይቆች ውስጥም ትልልቅ የስፓሮሊና ዝርያዎች መኖራቸውን መረጃዎች ያሳያሉ። ያም ሆኖ በርካታ የአፍሪካ ሀገራት ስፓሮሊናን በውድ ዋጋ ከውጭ በመግዛት ወደ ሀገር ያስገባሉ። ኢትዮጵያም ከህንድ፣ ቻይና ና አውሮፓ ስፓሮሊናዎችን በማስመጣት ጥገኛ የነበረች ሲሆን በሀገር ውስጥ ማምረት ከዚህ ጥገኝነት ለመላቀቅ ና ወደ ውጭ በመላክ የውጭ ምንዛሬ ለማግኘትም ይጠቅማል። መረጃዎች እንደሚያሳዩት በአሁኑ ወቅት ስፓሮሊና በኪሎ 20 ሺ ብር በኩንታል ደግሞ እስከ 2 ሚሊዮን ብር በከፍተኛ ዋጋ ይሸጣል። በሌላ በኩል ስፓሮሊና ለሰው ልጅ ከሚያስፈልጉት ንጥረ ነገሮች ውስጥ ከ90 በመቶ በላይ የያዘ ሲሆን በዓለም ላይ በአንድ ህዋስ ውስጥ አምስቱን ንጥረ ነገሮች ማለትም ፕሮቲን፣ ቫይታሚን፣ ስብ፣ ማዕድናትና ካርቦሃይድሬትን በመያዝ ብቸኛው ነው። ይህም እንደ ባለሙያው በኢትዮጵያ የሚታየውን ደካማ የአመጋገብ ስርዓት ለማስተካከል ይረዳል። የኢትዮጵያን ጉዳይ ግን ብናነሳ ለየት የሚያደርጋቸው ብዙ ነገሮች አሉ። እች ያልጌ ለምን እንደምታስፈልግ፣ ከእነዚህ ውስጥ ለምሳሌ ኢትዮጵያውያን በአብዛኛው የተሟላ ምግብ አናገኝም። አንደኛ ባህላችን በአብዛኛው በየአይነቱ የሚባለው ምግብ ነው እንጂ ሌሎቹ ስጋ በል ነው። አብዛኛው ህዝብ ስጋ በጣም ይወዳል። ስጋ ደግሞ ፋትና ፕሮቲን ነው ያለው። ሌሎችም ነገሮች ቢኖሩት እና እንደገና ደግሞ በቁርስ በምሳ የምንበላቸው ሽሮ እንደገና ቅንጬ፣ ፍርፍር አንድ አይነት ካርቦሃይድሬት ምንጭ የሆኑ ምግቦችን ነው የምንመገበው እና በዚህ ምክንያት አሁን ብዙ የስኳር በሽታ አይነት ካርቦሃይድሬት ሶርስ ስላለው በኢትዮጵያ ብቻ ሳይሆን በአፍሪካ አሁን ከፍተኛ የሆነ የዲያቤቲክ ወይም የስኳር በሽታ ወረርሽኝ እንዳለ ነው። ምክንያቱም ምግባችን በአብዛኛው በስኳርነት የተሞሉ ካርቦሃይድሬት ሪች የሆነ ምግብ ነው የምንበላው። በቆሎ ስንዴ፣ የመሳሰሉትን ነው በብዛት የምናዘወትረው። ይሄ እንግዲህ ምንድን ነው፣ ይህንን የምግብ ጋፕ ይሞላል የሚል እምነት አለን። ኢትዮጵያን ጨምሮ ከሳራ በታች ያሉ ሀገራት በአሁኑ ወቅት ከፍተኛ የሆነ የህፃናት መቀንጨር ይታያል የሚሉት ባለሙያው፣ በተመጣጠነ የምግብ እጥረት ሳቢያ በልጆች አካልና አእምሮ ላይ ጉዳት እየደረሰ ነው። ከክብደት በታች የሆኑ ህፃናት ውልደትም በኢትዮጵያ ከ38 እስከ 42 በመቶ እንደሚደርስ ጥናቶች እንደሚያሳዩ ገልጸዋል። ከዚህ በተጨማሪ የምግብ ዋጋ ማሻቀብና እሳቸው እየበሉ መራብ የሚሉት በቂ ምግብ እየተበላ ነገር ግን ተገቢውን የንጥረ ነገር ይዘት አለማግኘትም በሀገሪቱ ሌላው ችግር ነው። ከዚህ አንጻር የተመጣጠነ ምግብ ችግርን በመቅረፍ በአካልና በአእምሮ የዳበረ ትውልድን ለማፍራት እንደ ስፓሮሊና ያሉ አማራጭ የተመጣጠነ የምግብ ይዘት ማግኛ ዘዴዎችን መጠቀምም አስፈላጊ መሆኑን በአለሙያው ገልጸዋል። ስለሆነም እንደ ሰርቶ ማሳያ በቅርቡ ባዳሜ ቱሉ የተጀመረውን የማምረቻ ማዕከል ለማስፋፋትና የሚፈለገውን ምርት ለማግኘትም ባለሀብቶች በዘርፉ መዋለ ንዋይ ማፍሰስ እንደሚገባቸው አሳስበዋል። በአርቲፊሻል በራሳችን ገንዳ ሰርተን የምናመርተው ነው እንጂ ከሀይቅ በቀጥታ አይወሰድም። ሳምፕሏን ብቻ እንወስዳለን፣ በላቦራቶሪ ውስጥ እናባዛለን። ከሀይቁ የሚወሰድ አንድም ነገር የለም። ሴሏን ብቻ ነው የምንወስደው። ከዛ ላብ ውስጥ ነው ዘሩን የምናባዛው። በተፈጥሮ ማዳበሪያ እናባዛለን። ከዛ በኋላ ወደ ገንዳዎቹ እንወስዳለን። ከዛ ማራባት ነው፣ ራሱ ይራባል። በቃ ኢትዮጵያ ግን ከአለም ራሱ ሻላ አካባቢ በስፓሮሊና አንደኛ ነው ተብሎ አለም እያየ ያለ ሁኔታ ነው ያለ ነገር ግን እኛ መጠቀም አልቻልም። ሌሎቹም መጥቶ መስራት አልቻሉም። ይሄ እኮ የሚሊዮኖች ዶላሮች ስራ ነው። ስፓሩሊና እዚህ ቢጀመር ኢትዮጵያ አለምን ዶሚኔት እንደምታደርግ እርግጠኛ ሆኜ ነው ምነገ ምርቱ አለ በቃ በቀደም ያሳየ ነው ከዚች ከሀምሳ አምስት ካሬ ላይ ወደ ሰላሳ ኪሎ ግራም ነው በወር የምናመርት። በጣም ነው ምርቱ ያለው የትም ሀገር ታይቶ የማይታወቅ አይነት ምርት ነው ያሳየን እና በዚህ በፓይለቱ ያየ ነው በጣም የሚያስደንቅ ምርት ነው ያለው እና ይህንን ኢንቨስተሮች ቢገቡበት ለሀገራችን ሕዝቦች ለሕፃናት በተለይ እንደ ተጨማሪ ምግብ በጣም ሊረዳ ይችላል። ስፓይሮሌና የአልካላይነት ጸባይ ባላቸው ሐይቆች ውስጥ በፍጥነትና በብዛት የሚያድጉ ሲሆን ይህ የእድገት ውህደት ፈጣን በመሆኑ ደግሞ የምርት ሂደቱን ፈጣን ነው። ይህም ምርት ለመስጠት ወራት ወይም አመታት ከሚፈልጉት ተለምዳዊ ሰብሎች በተለየ መልኩ በየዕለቱ ምርት መሰብሰብ እንደሚቻል ባለሙያው ተናግረዋል። ከዚህ በተጨማሪ ስፓይሮሊና የሚያድገው በሞቃታማ የአየር ክልል ውስጥ ሲሆን የካርቦን ልቀትን በመቀነስም ለአካባቢ ጥበቃ ተስማሚ መሆኑን ዶክተር ሀብቴ ገልጸዋል። አንድ ግራም ስፓይሮሊና ሁለት ግራም የካርቦን ዳይኦክሳይድ ልቀት በመቀነስ ከአማዞን ያልተናነሰ ጥቅም አላት የሚሉት ባለሙያው በአካባቢ ላይ ያለው አሉታዊ ተጽዕኖ ዝቅተኛ በመሆኑም በስምጥ ሸለቆ በሚገኙ ፓርኮች ውስጥ ማምረት ጉዳት እንደሌለው አብራርተዋል። በ ስምንት ነጥብ ሁለት ሚሊዮን ብር በአዳሚ ቱሉ ግብርና ማዕከል መገንባቱ የሚነገረው አዲሱ የምርምር ማዕከል ዶክተር ሀብቴ እንደገለጹት ለመጀመሪያ ጊዜ በወር 30 ኪሎ ግራም ማምረት ተችሏል። ስለሆነም ይህ ስራ ቀጣይነት እንዲኖረው የሚመለከታቸው አካላት ትኩረት እንዲሰጡት አሳስበዋል። የተከፈተው የአዳሚ ቱሉ ምርምር ማዕከል እንዲቀጥል ማሰልጠኛ ጣቢያም እንደገና የምርምር ጣቢያም እንዲሆን ገንዘብ ፈንድ ያስፈልገዋል አሁን ግን ፈንድም የለውም ለወደፊቱም ለመቀጠል ምንም አይነት የተደረሰበት ፕላን የለም ትንሽ ገንዘብ ከሌላ ቦታ የመጣ ያው የተሰጠ ገንዘብ አለ ለጥቂት ወራት የሚያገለግል ከዛ በኋላ ግን ይህ የምርምር ማዕከል የት ወዴት ምን ሊሆን እንደሚችል ምንም አይነት የተቀመጠ አቅጣጫ ስለሌለ ይህንን አቅጣጫ የሚመለከታ የሚያሳስባቸው አካሎች እንዲያስቡበት ብቻ ነው ማሳሰብ የሚፈልገው። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያበሪያችሁ ነበርኩ። መልካም ጊዜ።